አቶ ድንበሩ ቶፊቅ በአዲስ አበባ የአራዳ ክፍለ ከተማ ነዋሪ ናቸው። የፋሲካ በዓል ለማክበር ከባለቤታቸው ጋር አክፋይ በመያዝ አዲሱ ገበያና ቄራ የሚገኙ ቤተሰቦቻቸውን ተራ በተራ በመጠየቅ እንደሚያዳርሱ ይናገራሉ። የባለቤቱ ወላጆች ወደ ቄራ ነው ያሉት፣ የእኔ ወላጆች ደግሞ አዲሱ ገበያ ነው። እነሱ ጋር ከመሀል ተነስተን ስንሄድ ይዘናቸው የምንሄዳቸው ነገሮች ይኖራሉ። ለበዓል ጊዜ ያው በፊት በነበረው ዋረቄም አለ፣ አሁን ላይ ኬክም አለ። እንደው ምቹ ነገር ይዘን ወይንም ቢሆን እንደዚህ ገዛዝተን ይዘን እንሄዳለን ማለት ነው። ቤተሰቦቻቸው ዘንድ ከደረሱን በኋላ ፋሲካ እዚያው የሚያበቃ ሳይሆን በዳግም ትንሣኤው በቤታቸው ደግሞ የበዓል እንግዶችን በመቀበል የሚያደርጉትን ነገር አቶ ድንበሩ ያስረዳሉ። በቻልነው ነው ያው ለመረዳዳት እንሞክራለን። ትልልቅ ሰዎች ሆነው ቤተሰብ የሌላቸው አሉ፣ ወዳጆቻችን በልጅነታችን ያሳደጉን አሉ። እነሱን እንጋብዛለን፣ በቤታችን አብረን እናሳልፋለን። ስናድን እኛን በልጅነታችን የነበረውን ነገር ስለ ሰፈራችን ስለተለያየ ነገር እንጫወታለን። ትልቁ ጉጉት በበዓል ጊዜ የምጠብቀው እሱን ነው። አብረን ስንጫወት በዓሉን በጋራ ስናሳልፍ ሁለት ነገር ነው። አንደኛው ያው የነበረ ግንኙነታችን አብሮነታችንን እናነሳለን። ሁለተኛ ደግሞ እነሱን በዓሉ ላይ በቤተሰብ አይሟላም፣ እንደ አጋጣሚ ሆኖ ባልተሟላ ቤተሰብ ላይ ያንን የቤተሰቡን ኃላፊነት ተሸክመን አብረን ማሳለፋችን ደግሞ ለእኛም በረከትም ይሆናል ብሎ ነው የምናስበው። ወይዘሮ አስቴር አሰግድን ደግሞ ያገኘናቸው በዓሉን ቤተሰቦቻቸው ጋር ጋር ለማሳለፍ ከአዲስ አበባ ሐዋሳ ገብተው ነው። ሐዋሳ ሰላም መሆኑ በዓሉን በጥሩ እንድናከብር ያደርገናል ይላሉ። እና እናቴ ያለች ቤተሰቦቼ፣ ሌሎችም ዘመዶቼ እዚሁ ናቸው ያሉት፣ እዛ ሄጄ ነው ያዋሳማውም ላይ ካሉት አካባቢዎች ሁሉ ሰላም ነው ጥሩ ነው፣ ደስ ይላል አየሩ። ምን ያህል ትሆናላችሁ የምትገናኙት እናታችሁ ቤት? ከዚህ በፊት ብዙ ነበር እና አሁን ግን ያው ትንሽ ቀንሷል። መንገዱን ብዙ መምጣቱ ሪስክ አለው። አሁን ቀንሰናል። ያው ትንሽ ነን፣ አንድ አምስት ስድስት ብንሆን ነው። በፊት ሁሉም ወንድሞቼ፣ ሌሎቹም ከአዲስ አበባ ይመጡ ነበር፣ ግን አሁን የተወሰነ ቀንሰናል። ከዚህ በፊት ከምታደርጉት ምንድን ነው የሚጎድለው? አሁን ከዚህ በፊት ከምናደርገው የተወሰነ ነገር ይጎድላል። እንደ ድሮ በደንብ በሽም ባይል በመጠኑ አድርገን ነው ማከብረው ምን፣ ለምሳሌ ምንድን ነው የሚቀርባችሁ? ምን ይቀራል? ብቻ ይኖራል ወይም ምናምን ይኖራል ተጨማሪ ነገር እሱ እሱ ያው ወቅቱን ያው የሚታወቅ ነው እሱ እሱ ይቀንሳል የተወሰነ ነገር አድርገን እናከብራለን። ከሱ ሁሉ በላይ ግን አፍሉ ሐዋሳ ላይ ሰላም መሆኑ ጥሩ ነው። ወቅ በቃ ተረጋግተን እናከብራለን። እዚያው ሐዋሳ ውስጥ ነዋሪ የሆኑትና የከተማ አስተዳደር ሰራተኛ መሆናቸውን የሚናገሩት ቢኒያም ወርቁ በወላጆቻቸው መኖሪያ ቤትም ውስጥ ከሀያ እስከ ሀያ አምስት ከሚደርሱ ነዋሪዎችና ቤተሰቦች ጋር በመሆን በአንድነት የማክበር ልማድ መኖሩን ይናገራሉ። በኛ ግቢ ትልቅ ነው። እንደውም በተለምዶ አሜሪካ ግቢ ይባላል። አሜሪካ ግቢ ሐዋሳ ሰዎች ሁሉም ያጣል። ብዙ ተከራዮች ያሉበት ነው። ብዙ ሰው የሚኖርበት ነው እና ያው ለበዓል ሲኖር አብረን እንገባበዛለን። ለምሳሌ በግሌ ቅርጫ ገብቻለሁ ዶሮ ምናምን አዘጋጅተላል። የጠጣም ነገር ምናምን ቢራም ውስኪ ምናምን እናመጣለን። እናቴም ደግሞ ያው በጎይ ፍየል ትገዛለች እና ግቢ ውስጥ ያለው ሰው ደግሞ እርስ በርስ ተጠራርቶ ይገባበዛል። አብሮ ይበላል። አብሮ ይጠጣል። ያ የበዓል ማስታወሻ ሰው ሆነ አልፏል። በጣም ደስ የሚል ጊዜ ነው የሚሆነው። የአዲስ አበባ ነዋሪ የሆኑት አቶ ለሚ ቱጆ ጉርሜሳ በዓሉን እንደ ወትሮው በተወለዱበት አካባቢ ከወላጆቻቸውና ቤተሰቦቻቸው ጋር እንደማያሳልፉ ገልጸው የአገር ቤቱንና የአዲስ አበባን የፋሲካ በዓል አከባበር ያነጻጽራሉ። አዲስ አበባ ከገባ ነው ባና ተወሰነ ጊዜ ቆይተዋል። ከአዱ ነው አገር ቤት ነው የምናከብረው። ያው እዛ ዘመድ በጣም በብዛት ይመጣል። አዲስ አበባ አይደለም ሰው አብሮ ነው የሚኖረው። የፋሲካ ቀን እኛ ቤት በጣም ብዙ ሰው ነበር። የሚመጡ ዘመዶቻችን ይመጣል ብዛ በጋራ ነው እናከብሩ። አዲስ አበባ እንደምታውቀው ያው ሰው ሌላ ሰው ቤት ብዙም አይደለም ጎሮ ቤት ተጎሮ ቤትም ብዙም ያው የኤሮፓ አይነት ሳይድ ነው ያለው እና መንገድ ላይ በጣም ይደመቃል አዲስ አበባ ላይ። አገር ቤት ደግሞ ኦርሞስ ቤትም ውጪም በጣም ይደቅማል። ሞረን የጉሽ ማድረጉ ያው አገር ቤት የሚከበረውን ፋሲካ ነው። እስቲ አገር ቤት እንደት ነበር የሚከበረው? አስራ አንድ ሰ አካራቤት እንነሳለን መንደል ውስጥ እየዘመርን ተነስተዋል ጌታ ተነስተዋል ሞቴ እንግሊዝ ያስተዋል እያለ እንዘምራለን። ከዛን ቸርች እንሄዳለን። ቸርች ከሄደን በኋላ ደግሞ እዛ ጸሎት ይደረጋል። ጸሎት ከተደገ በኋላ ወደ የቤታችን እንግዲህ ሙስቀኑ ሙሉ ቲቪ እያየን ጎረቤት ጋ የአንደኛው ዛሬ፣ ሌላኛው ደግሞ ማታ፣ ጠዋት እየተጠራሩ አብሮ እየበሉ አብሮ እንትን እያሉ ነው የምናከብረው። ያንን ያው ሚስ እናደርጋለን። የት አካባቢ ነበሩ በፊት ወለጋ ንጫ ላባደርልኝ ምግብ አይነት ውስጥ ለየት ይላል እዛ ለምሳሌ አዲስ አበባ ማያገኙት እዛ ያገኙት የነበረው የምግብ አይነት አለ ለበዓል የሚቀርብ ኦልሞስት አንጮቴ አለ እዚህ በብዛት የማይዘወተር እዛ ሌላ ጩንቦ የሚባል ምግብ አለ እዚህ በብዛት አዲስ አበባ ላይ ኮመን ነው ኦልሞስት ያው ሳይንሱ መረጃውም ተመሳሳይ ስለሆኑ ሰው ተመሳሳይ ምግብ ነው የሚያዘጋጀው እዛ ለምሳሌ ጩንቦ እዚህ አናገኘም ሆን ብሎ ካልተሰራ በስተቀር ማለት ነው እንደዛ በየጊዜ የምትመገበው ምናምን አይደለም እነዚህ ነገሮች ለየት ያደረጉት ወይዘሮ አበባ ገብረስላሴ ገዛኸኝ መቀሌ ከተማ ቀበሌ አስራ ስድስት ነዋሪ መሆናቸውን ነግረውናል። የዘንድሮው የፋሲካ በዓልን ያከበሩ የሚገኙት በደስታና በሐዘን በተስፋና በስጋት መካከል በሚፈራረቅ ስሜት ውስጥ መሆኑን ይናገራሉ። ፋሲካ በዓል ለምናከብረው ጨለማና ብርሃን የተፈራረቁ ናቸው የሚባለውን እኛም በተፈራረቀ ልቦና ነው የምናከብረው። ማለት ምንድን ነው? አሁን እኛ ፋሲካ ጊዜ ሁል ጊዜ በደስታ ሲመጣ ፋሲካ መጣ ተብሎ ብዙ ዝግጅት ብዙ እንትን ነበረው። ሽሩባ ሲሰራ አንሳስላ ሲገባ ሂና እንትን ሲል ሁሉንም ግልብጭቁና ቁና እንትን ሽሩባ ሲሰራ ነበረ። ጥልፍ ይዘጋጃል ምን ይላል ሁሉ አሁን ግን እንኳን ጥልፍና አንሳስላ ግልብጭ ሊዘጋጅ ቀርቶ እ ልባችን አንዳንድ ጊዜ በተስፋ ጥሩ ነገር እየተወራ ነው። ሰላም ይሆናል ጠቅላላ ሰላም ይሆናል ብለን ተስፋ እናደርጋለን። ቆየት ብሎ ደግሞ ዜናው አንዳንድ ነገር ስትሰማ ደግሞ ድንግጥ ትላለ እና በተፈራረቀ ልቦና ነው የምናከብረው ያለን ያሉበት ሁኔታ አስቸጋሪ ቢሆንም የትግራይ ሕዝብ በዓሉን ከማክበር ወደ ኋላ አይልም ይላሉ። ትግራይ ፋሲካ በተለይ ለየት ያለ እንትን ቤተ ክርስቲያን ታድሎ ይመጣል። በስድስት ሰዓት የሌሊት ወደዚህ የቤት ይመለሳል። ትንጧፍ አብሩቶሻማ አብሩቶ ቤተ ክርስቲያን ብርሃን ታድሎ ከዛ ሲመለስ ሌሊት በተልባ ተልባ ንፍር ማለት ነው ተደርጎ ዶሮ ተሰርቷል። ለቁርስ ግን በተልባ ተቀምሶ ጠዋት ተነሶ ደግሞ ሁሉም ቤተሰብ ተሰብስቦ ዶሮ፣ እርጎ፣ እንቁላል ያለበት ብሎ በመሶብ ቀብሮ በድስት ወጥ ተቀርቦ እርጎ ተደርጎበት መሀሉ እንቁላሉ ምናምኑ ብቻ ገዝቼሻለሁ አቅመሸኝ እንዳትለኝ እንጂ አለሎት እንግዲህ ለም እንደዛ ተሰብስቦ ቀይ ወጡ በመሀል ተደርጎ እርጎ በመሀሉ እንቁላል ዳርዳሩ ተደርጎ ለሁሉም ሰው በወሰው ሁሉም ትልቅ እስከ ልጅ አንድ ላይ መአድ ተቀርቦ ይበላል፣ ጠዋት ማለት ነው። ሌሊት ግን ቤተ ክርስቲያን ያደረ የተልባን ስር ወጥ ተደርጎ ይቀመሳል። ጠዋት እንደዛ በደሮ ቃጤማ ተደርጎ፣ ህብስት ተደርጎ በአንድ ሰው ህብስት ይቀርባል። በአንድ መሰው ይሄ እንጀራ የሚልህን ያለህ ይቀርባል። በተለይ መቀሌ እንደርት አካባቢ ህብስት የታወቀ እንደ ባህሉ ማለት ነው። በገጠርም ጓጉባ ተብሎ በህብስት ተብሎ ገጠርም አለ። ልዩ በከተማም እንደዛ ህብስት ያልተደረገበት የፋሲካ ቀን እንደርታ መቀለያ አካባቢ የለም። በጣም ልዩ አከባበር ነው። ምስል የሚከብሩ ቃጤማ ቤት ይዘረጋል። እንደዛ ይቀርባል። ከሊቅ እስከ ደቂቅ እዛ ይሰበሰባል። ጨዋታ አለ። ጠላ ይቀርባል። የዳጉሳ ጠላ አለ። ቆንጆ ጠላ ይቀርባል በአገር ቤት ሲሆን በዋንጫ፣ ከተማ ደግሞ በብርጭቆ በእንትን ይቀርባል። እዛ ሆኖ እሱ ጨዋታው ይደራል። ከዛ ደስታው ሌላ እንትን ነው የሚሆነው። ይሄ ድሮ ቀደም ሲል የነበረው ነው። አሁንም ያለ ነው። እናንተ አሁን እንደዚህ አርጋችሁ ነው የምታከብሩት? አዎ። እንደት ነው ትግራይ የተጎዳ ቢጎዳም ያለውን እንትን አድርጎ በዓሉ በባህሉ ያከብራል። ኤፍሬም መንገሻ ኃይሌ የባህር ዳር ነዋሪ ናቸው። አንጻራዊ ሰላም አላት በሚሉት ባህር ዳር በዓሉን በስጋት እያከበሩ መሆኑን ይናገራሉ። ይህ ባህር ዳር እንደመኖር መጠን ደግሞ ባህር ዳር ያለው ሁኔታ ደግሞ አሁን ያለው ሁኔታ ደግሞ ያው ከሞላ ጎደል በከፊልም ሰላም እንደሆነ ልገልጽ ልወዳለሁ። ባህር ዳር ላይ ሰላም ሆነ ማለት ደግሞ ሌላው ቦታ ደግሞ ሌላው የአማራ ቦታ እና ሌላው የኢትዮጵያ ቦታ ደግሞ ሰላም ሆነ ማለት ደግሞ አይደለም። ለምሳሌ ዛሬ ጦርነት የተካሄደባቸው ቦታዎች አሉ፣ ወደ ጎንደር ክፍለ ሀገር እንዲሁ ወደ ጎጃም ደግሞ አሉ፣ ወደ ወሎም እና ወደ ቤተ አማራ ወሎ ወይም ደግሞ ወደ ሸዋም አሉ። እነሱ ሰዎች ደግሞ ምንድን ነው በዓል እያከበሩ ነው ማለት ደግሞ አይደለም። እርስዎ እንዴት ነው የሚያከብሩት? አሁን በዓሉን ቤተሰብ አለዎት? ከቤተሰቡ ጋር ነው የሚያከብሩት? እስቲ ንገሩ፣ እንዴት አድርገው እንደሚያከብሩት እና የአሁኑ አከባበር ከወትሮው በምን እንደሚለይ አብረው ጨምረው። እኔ አሁን ማከብረው ያው ከቤተሰቦች ጋር ነው ማከብረው። ከቤተሰቦች ጋር ሳከብረው ደግሞ እንደ የዛሬ አመት የነበረውን ድባብና የዛሬው ደግሞ ይለያያል። ምክንያቱም የዛሬ አመት ያው ምንም ያለ ምንም ስጋት ነው። አሁን ግን ያለው ደግሞ ምንድን ነው? አምና በሙሉ ልብህ በደስታ በሐሴት ያከበርከው በዓል ደግሞ በተጋዳ ቤቶች በተቃራኒው ደግሞ በዘንድሮ አመት ደግሞ በስጋት ያው ለማከበርም ያው ዝግጁ ነን ለማለት ፈልጋለሁ። የገበያውስ ሁኔታ እንዴት ነው? ምን ያየሁት ነገር አሁ ለምሳሌ ወደ ገበያ አካባቢ ያየሁት ምንድን ነው የፍየልም ገበያም አለ፣ የዶሮ ምናምን እነሱ ምንድን ነው ያው ዝም ብሎ አለ አይደል? በይህ ድረስ ድረስ ያው የተረጋጋ ገበያ ስም ያልተረጋጋ ገበያም እንዳለ አይቻለ። ማህበራዊ ሚዲያውን ለሌሎች ተግባራት ብቻ ሳይሆን እንደ ፋሲካ ባሉ በዓላት የበጎ አድራጎት ድርጊቶች በመጠቀም እናሳልፍ በሚል የተነሳሳ ቡድን መኖሩን ጋዜጠኛው ፍሬያው አበበ ይገልጻል። እንግዲህ የትንሣኤን በዓል በጣም እንደው ሶሻል ሚዲያን ለበጎ ተግባር እንጠቀምበት በሚል አንድ አምስት የምንሆን ጓደኞች አራቱ ጋዜጠኞች ናቸው። አንዷ ቆንጆ ትባላለች፣ አዳማ በጎ ፍቃደኛ ናት። እንደዚሁ አምስት የምንሆን ጋዜጠኞች እና የምንቀራረብ ሰዎች ጠቃሚ ነገር ብናደርግ ሶሻል ሚዲያ ሰበኛገብል አሁን እየሰራ ነው ያለ ነው። ለሁለተኛ ጊዜ ነው ማለት ስራዎቹን ሊለያዩ ይችላሉ። ሁለት ሳምንት በፊት እንደዚሁ አዳማ ከተማ ለስራ በምንሄድበት ጊዜ አንድ በዊልቸር እጦት ምክንያት በመንፏቀቅ የምትሄድ እና ይህም አስራ አራት ዓመት ያሳለፍ ልጅ አግኝተን ሁኔታው ስላሳዘነን በሶሻል ሚዲያ ዊልቸር የምታገኝበት ጫዘን ሁኔታውም ጻፍቶልን ሀያ አራት ሰዓት ባልሞላ ጊዜው የመቶ ሰማንያ ሺ ዊልቸር ደስተን ተሰናበ አሁን ደግሞ ሁለተኛ ሰችን ነው በዓልን በማስመልከት ጎዳና ላይ ያሉ ወጣቶች ወደ አንድ ሺ የሚጠጉ ወጣቶችን ምሳ የማብላት እና አብሮ የማሳለፍ እንደው ፍቅር የሚሰጥ መራ ግብር አዘጋጅተን የዘንድሮው የትንሣኤ በዓል በአንዳንድ አካባቢዎች ቤተሰቦች እና ሰዎች ዘንድ የተከበረው በዚህ መንገድ ነበር። በዓሉን ለምታከብሩ በሙሉ መልካም የትንሣኤ በዓል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።